ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ማስተዋል ታደሰ የኒውዮርክ ዩኒቨርሲቲ የመጨረሻ ዓመት የህግ ተማሪ ናት ለኮቪድ-19 ምላሽ ይሆን ዘንድ የገንዘብና የቁሳቁስ ድጋፎችን የሚመዘግብ ቃል ለተገባላቸው ተግባራት መዋላቸውን የሚከታተል አውታር በቅርቡ መስረታለች ትራክ ኢትዮ ጋቭ ዳት ካም የአውታሩ መገኛ ነው ከማስተዋል ጋር ያደረግኩት አጭር ቆይታ የሚጀምረው የድረገጹን ግብና አሰራር ከምታብራራበት ነው እሺ እንግዲህ ይህ ድረገጽ እንዳልከው ትራክ ኢትዮ ጎ ዶት ኮም ነው የሚለው። የሚያደርገው ሁለት ነገር ነው። አንደኛ በኮቪድ ናይንቲን ባመጣው ችግር ምክንያት ኢትዮጵያ ላይ የተለያዩ የክልል የከተማ እንዲሁም የፌዴራል መንግስት እየወሰዱ ያሉትን እርምጃዎች በቀላሉ አንድ ድረገጽ ላይ ከመጀመሪያው እርምጃ መወሰድ ከተጀመረበት ቀን ጀምሮ በአንድ ላይ ተጠናክሮ ለህዝቡ ቀላል በሆነ መልኩ እንዲቀርብ በአማርኛም በእንግሊዝኛ የመንግስትን ምላሾች በየቀኑ አፕዴት እየተደረገ መከታተል ይቻላል። በሁለተኛ ደረጃ ደግሞ እነዚህን ምላሾች የተወሰነ ትንተና ለመስጠት እና አሁን ለምሳሌ ሶሻል ዲስታንሲንግ ወይም ደግሞ በአካል ርቀት እንዲያደርግ የሚያደርጉትን አሁን ብዙ እርምጃዎች ማነጻጸር፣ የትኛው መቼ የተወሰደ የዚህ ክልል እርምጃ ከዛኛው ክልል በምን ይለያል እና ከሌሎችም ሀገሮች ጋር እንዴት ኮምፔር ያደርጋል የሚሉትን አይነት ተመሳሳይ ትንተናዎች ደግሞ ለብቻው ትንተና የሚሰጥበት ፔጆች አሉ። ዌብሳይቱ ድረገጹ ላይ ሲገባ ከዚህ በተጨማሪ ደግሞ ሁለት ቀን በፊት አናውንስ ያደረግ ነው ደግሞ የድጋፍ ማሰባሰቢያ መንግስት አናውንስ ያደረገው ወይም መግለጫ ሰጥቶ ድጋፍ አድርጉ ብሎ ጥሪ ያቀረበ ኮሚቴ አለ። ብሔራዊ ኮሚቴ ነው። በአዲስ አበባ ደረጃም ብዙ ገንዘብ እየተዋጣ ነው፣ ከትናንሽ ቢዝነሶች እስከ ትላልቅ ኢንቨስተሮች፣ እንዲሁም ደግሞ ማንኛውም ማህበረሰብ በቴክስት ሜሴጅ ገንዘብ እያስገባ ነው እና እነዚህ ገንዘብ የተሰበሰቡትን ነገሮች ሁሉ በየተወሰኑ ቀን አፕዴት እያደረግን የተቻለንን ያክል ህዝቡ ምን ያክል ድጋፍ እየተዋጣ ነው የቱጋጉለት አለ ይሄ ድጋፍ በጨረሻ ላይ ምን ላይ ይውላል የሚለውን ተጠያቂነትም ለማገዝ የምናደርገው ነው። የተወሰኑ ሌሎች ኢኒሺዬቲቮች አዳዲሶችም አሉ እዛ ድረስ ስለሚያዩት፣ ግን ዋናው አላማው ይሄ ነው። መረጃዎቹን የምትሰበስቡት እንዴት ነው? ከየት ከየት ቦታ የተገኙ መረጃዎች ናቸው? በገጹ ላይ የሚታተሙት መረጃው የምንሰበስበው ከሁለተኛ ምንጭ የምትለው ወይም ሰንድሪ ሶርስ እንደምትለው ነው። እኛ ምክንያቱም እንደናንተ ቪኦኤ ወይም ደግሞ ሌሎች ኢትዮጵያ ላይ ያሉ ባለሙያዎች፣ ጋዜጠኞች መረጃውን አጠናክረው ህዝብ ይፋ ያደርጋሉ። እነሱን መረጃዎች ነው ሃይፐርሊንክ ወይም አደርገን ምንጫቸውን እኛ ወብሳይት ላይ ስትገቡ ያኛውን ምንጭ እንዲያገኙ በሚሆን መልኩ ነው የምናደርገው። ስለዚህ ኦሪጂናል የተሰበሰበ መረጃ አይደለም። አሁን ለምሳሌ የገንዘብ ድጋፉ ላይ ብዙ ጊዜ የአዲስ አበባ ከንቲባ በፌስቡክ ፔጃቸው ወይም ደግሞ በትዊተር ፔጃቸው ላይ ይለጥፋሉ። ይሄ ሁሉ ገንዘብ ተሰጠን ወይም ደግሞ እንደዚህ አይነት ድጋፍ ፕሮሚስ ተደረገ። ስለዚህ ሊንክ እናደርገዋለን። ያንን ማለት ነው። መረጃው ኦሪጅናል የሚመጣው ከነሱ አይነት ሰዎች ነው። እንግዲህ በመረጃ ማሰባሰብ እና ክትትል ወቅት ማመሳከር ትክክለኛ መረጃ መሆኑን ማጣራትም እጅግ አስፈላጊ ነው። የተለየ ማጣራት ብልሃት አላችሁ ወይ? ቀደም ብለሽ በመገናኛ ብዙሃን ላይ የታዩ ዘገባዎችን ማጣቀሻ አድርጋችሁ እንደምታቀርቡ ነግረሽኛል። አሁን አሁን ደግሞ የመገናኛ ብዙሃንም ታማኒና ታማኒ ያልሆኑም እየሆኑ ነው። ይሄ የሀሰተኛ መረጃ ስርጭትም ስላለ ከዛ ጋር በተያያዘ ምን አይነት የማጣራት ስራ ትሰራላችሁ? ይህ በጣም ጥሩ ጥያቄ ነው። እኛ መጀመሪያ ላይ የህዝብ እምነት አላቸው የሚባሉትን ሚዲያዎች ብቻ ታውጌ ታርገን ግለሰቦችን ፔጅ ላለመጠቀም ነበር እና ግን አንዳንድ የመንግስት አካላት ወይም የመንግስት ባለስልጣኖች በሶሻል ሚዲያ አሁን ለምሳሌ ትዊተር ላይ ሶሻል ሚዲያ ቨሪፊኬሽን ተሰጥቷቸው እነሱ መሆናቸው ማረጋገጫ ተሰጥቶት የተቀመጡ ከንቲባውንም ጨምሮ እንደዚህ አይነት ሰዎች ሲሆን ደግሞ ያው ቬሪፊኬሽን እንደ ማሳመኛ ይጠበቃል ይጠቅማል በሚል እነሱንም እንጠቀማለን። ከዛ ውጭ ግን አ ጥያቄ ውስጥ የሚጥል መረጃ ሲሆን ወይም ደግሞ በሌሎች ሰዎች ያልተገለጸ አንድ አንድ አካል ብቻ የተናገረው በሌሎች ሰዎች ያልተገለጸ መረጃ ሲሆን አስቸኳይም ስላልሆነ የእኛ ዜና ብሬክ የማድረግ ወይም ዜናውን አናውንስ የማበግ አላማም ስለሌለ ያ መረጃ ተጠናክሮ በሌሎችም እስኪገለጽ ጠብቀን ነው የምናወጣው። ድረ ገጹ ከተጀመረ ጥቂት ቀናት ሆኖታል። ገጹን ለመጎብኘት ሞክር ያለው መረጃዎቹ የተደራጁበት መንገድ እየተለፋበት መሆኑን የሚያሳይ ነው። በጥቂት ቀናት ውስጥ ስ የተሰሩ ስራዎችን ንገሪን። በዚህ ስራ ውስጥ ያላችሁ ስንት ሰዎች ናችሁ? እንግዲህ መጀመሪያ የጀመርኩት እኔ ነኝ። አሁንም ቢሆን ሁለት ሰዎች ኮላቦሬት ማለትም አንዳንድ ፕሮጀክቶች ላይ አሁን ለምሳሌ የዛል ሶስት ቀን በክልሎች እና በሌሎችም አዲስ አበባ፣ ድሬዳዋ መካከል ያሉትን ልዩነቶች ሳይንቲፊክ በሆነ መልኩ ከሌሎችም ጥናቶች ላይ ተመስብተን ትንተና እንጻፍ በሚል ሲዳክ ከሚባል ፒኤችዲ ፒኤችዲ ሆን ፖለቲካል ሳይንስ ላይ እየሰራ ያለ ጓደኛዬ ነው። ከእሱ ጋር አሁን ኮላቦሬት አድርገናል። በዚህ መልኩ ከተለያዩ ሰዎች ጋር ኮላቦሬት እያደረኩኝ ትንተናዎችን አቀርባለሁ። ሶፋር ግን ኮሌክሽኑን እኔ እየሰራሁኝ ኩሬት ማድረገውም እኔ። ወደፊት ከተለያዩ ሰዎች ጋር ኮላቦሬት የማድረግ እቅድ አለኝ እና ብዙ ሰዎችም ኢንትረስት ያላቸው የተለያየ ኤሪያ እንደሚይዙ ድስካስ እያደረግን ነው። ለጊዜው ግን ኮሌክሽኑን ሞር ለስ እኔ ነኝ። እየሰራችሁ ያለው በጣም አልፊ ስራ ይመስለኛል። መረጃዎችን መከታተል እንደገና ደግሞ እነሱን ማጣራት፣ ከዚያ በኋላ ደግሞ ገጻችሁ ላይ ባለው መንገድ አደራጅቶ ለህዝብ ማሳየት የራሱ ልፋት የሚጠይቅ ይመስለኛል። ምንድን ነው ትርፉ ብሎ የሚጠይቅ ሰው ይኖራል፣ ይህንን በማድረግ አዎ። እኔ እንደሚመስለኝ የተለያዩ ሀሳቦች በተለይ ከጀመርኩት በኋላ የተለያዩ ሀሳቦች መጥተውልኛል። ስጀምረው በዚህ መልኩ ባይሆንም አሁን ለምሳሌ አንድ ዓመት ባለፈው ዓመት ኢትዮጵያ ነበርኩኝ ከትምህርት የረፍት ወስጄ ፌዴራል አቃቤ ህግ ቢሮ የተለያዩ ህግ ማሻሻያዎች እየተደረጉ ነው እና እዛ ለማገዝ በበጎ ፈቃደኝነት ቆይቼ ነበር እና የተወሰነ ኢንትረስቴ ከሱም ጋር ይገናኛል። እዛ ላይ ከሚሻሻሉ ህጎች አንደኛው የመረጃ ነጻነት ህግ ነው። ሚዲያ እና የመረጃ ነጻነት እና እዛ ላይ ስሰራ የተወሰነ ሳገዝ ስለነበር አንደኛ ይሄ ፕሮጀክት፣ ሌሎችም እንደዚህ አይነት ተመሳሳይ ፕሮጀክቶች አሉ። አይተሃለ እርግጠኛ ነኝ። ሌሎችም እንደዚሁ ኬዞቹን ትራክ ለማድረግ መረጃዎችን ለማጠናከር እየሞከሩ ያሉ ኢትዮጵያውያን አሉ እና ያ ሁሉ እንግዲህ መረጃን በቀላሉ በተለይ መንግስትና ህዝብ ነክ የሆኑ መረጃዎችን በቀላሉ ህዝብ ማግኘት እንዲችል ከዛ ላይ ተመስርቶ ደግሞ ጥያቄ መጠየቅ እንዲችል የሚያደርግ የተወሰነ ድጋፍ የሚሰጥ እርምጃ ነው ብዬ ነው ማስበው ወይም እዛ በነበረኝ ኤክስፒሪየንስ የተማርኩት በጣም ብዙ አሁን ለምሳሌኛ በዚህ ስራ ላይ የአንዳንድ ክልሎችን መረጃ ለማግኘት ከባድ ነው። ዲቴል መረጃ ለማግኘት ግን በህጉም ካየነው ኢትዮጵያ ውስጥ ባለው አሁን ባለው ህግም ካየነው የህዝብ መረጃ ቀላል በሆነ መልኩ ፐብሊሽ ተደርጎ አክሰስብል በሆነ መልኩ ህዝብ ሊያገኘው በሚችለው መልኩ መቅረብ እንዳለበት ህጉም ይደነግጋል። እና አሁን እንደዚህ አይነት ኢኒሽቲቮች ሆፕ መረጃን መንግስት ያለበትን ኃላፊነት መረጃ የማቅረብ ኃላፊነት አለበት ህዝብ ደግሞ መረጃን ጠይቆ አጭር ጊዜ ውስጥ ህጉ በሚያስቀምጠው ጊዜ ውስጥ የማግኘት መብት አለው እና እሱን ከሱ ጋር ወደፊት ስንሄድ መረጃን እንደ ትልቅ መብት ይዘን መሄድ እንዳለብን፣ ያን መረጃ ተጠቅመን ደግሞ ጋዜጠኞች ይህንን ቀለል እንዲልላቸው ማለት ነው በተወሰነ መልኩ ያግዛል ብዬ ስለማስብ ነው። የኮቪድ አስራ ዘጠኝ ወረርሽኝ በቁጥጥር ስር ከዋለ በኋላ የገጹ ዕጣ ፈንታ ምንድን ነው የሚሆነው? ጊዜው ካለፈ በኋላ ዌብሳይቱ በተለያየ መልኩ መንግስት ላይ ተጠያቂነትና ግልጽነትን ሊያበረታታ በሚችል መልኩ ዲዛይኑን ቀይበውም ቢሆን የተለያየ እርምጃ እንደዚህ አይነት እርምጃዎችን አናውንስ እያደረገ ይቀጥላል ብዬ ነው ማስበው። የመረጃ ነፃነትን እና ተደራሽነትን ሊያጠናከር በሚችል መልኩ ቴክኖሎጂን በመጠቀም ምን ማድረግ እንችላለን ለሚለው ጥያቄ መልስ እየሰጠ የሚሄድ ይመስለኛል። ማስተዋል፣ እጅግ በጣም አመሰግናለሁ። እንግዲህ አንቺ የመሰረትሽው ድረገጽ አድጎ ለብዙሃን ጥቅም እንዲሰጥ እመኝልሻለሁ። ለአሁኑ ለነበረን የምትንቆይታ እጅግ በጣም አመሰግናለሁ። They're still in Hatamu, thank you.